በሰሜን ኢትዮጵያ የተቀሰቀሰው ጦርነት የፈጠረውን የስደተኞች እንቅስቃሴ ላለፉት ጥቂት ሳምንታት በሱዳን ስትከታተል ለነበረችው ትናንት አመሻሽ በስልክ መስመሯ ሳገኛት ገዳሪፍ ከተማ ውስጥ የነበረችው ሄዘር መርዶክ አስቀድማ በስደተኛ ጣቢያዎች ውስጥ ስላለው ሁኔታ ትነግርናለች። በሱዳን የተለያዩ የስደተኛ መጠለያ ጣቢያዎች ይገኛሉ። ከነዚህ መካከል ሶስቱን ተመልክቻቸዋለሁ። ልትገምተው እንደምትችለው በጣቢያዎች ውስጥ ያለው ሁኔታ መጥፎ የሚባል ነው። ስደተኞች ወደ ሱዳን በፍጥነት እየገቡ በሚገኙበት በአሁኑ ሰዓት የረድኤት ድርጅቶች አቅም ከሁኔታው ጋር ሊመጣጠን ባለመቻሉ ነገሮች አስቸጋሪ እንዲሆኑ ምክንያት ሆኗል። ለምሳሌ በርካታ ሰዎች የተጠለሉት ወደ ድንበር በተጠጋው ሐምዳያት የስደተኞች ጣቢያ ውስጥ ነው። ከሱዳን መንግስት በመጣ ይሁን ከተባበሩት መንግስታት ድርጅት ወይንም ከሁለቱም እርግጡን ባላወቅኩት ምክንያት ስደተኞቹን ከድንበሩ የማራቅና ወደ መሃል ሀገር ወደሚጠጉ ጣቢያዎች የማዘዋወር ትልቅ ግፊት ነበር። የዚህ ምክንያቱ የደህንነት ስጋት ሳይሆን አይቀርም። ትክክለኛውን ምክንያት ማወቅ ግን አልቻልኩም። ዛሬ በዚያ ለአምስት ቀናት የቆዩ ሰዎችን አግኝተናል። ጥቃቅን መጠለያዎችን የሚገነቡበት ላስቲክ እንኳን አላገኙም። ያገኘናቸው የራሳቸውን ልብስ ተጠቅመው መጠለያ የሰሩ ሴቶችን ነው። ለስደተኞች የሚሆኑ አገልግሎቶች አሉ። ይሁንና በዚህ ሰዓት የረዴት ድርጅቶች ለስደተኞች በማዳረስ ረገድ ወደኋላ ቀርተዋል። በተባበሩት መንግስታት ሪፖርት መሰረት ከ50 ሺህ በላይ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለሥልጣናት ሁኔታውን በምን መልኩ እያስተናገዱት ነው? ሁኔታውን ባለ አቅማቸው መቆጣጠር እንችላለን ብለው ያስባሉ ወይንስ የዓለም አቀፉን ማህበረሰብ እርዳታ ይፈልጋሉ? የሚል ጥያቄ ማንስቻለሁ ሱዳን እንደሚመስለኝ ሱዳናውያን የዓለም አቀፉን ማህበረሰብ ተጨማሪ ድጋፍ በእርግጥም ይፈልጋሉ። በአቅራቢያ ከሚገኘው የስደተኞች ጣቢያ ሁለት ሰዓት በምትርቀው ገዳሪፍ እንዲሁም ሀምዳያት ከሚገኘው የስደተኛ ጣቢያ አጠገብ በምትገኝ ታውን ኤት ከተማ የሚኖሩ የተወሰኑ ሱዳናውያንን አነጋግሬ ነበር። ፍርሃት እንዳለባቸው ያስታውቃል። ወደ ሱዳን የሚገቡ ኢትዮጵያውያን ስደተኞችን የመፍራት ወይም በጠላትነት የመመልከት ሁኔታ የለም። ነገር ግን ያላቸውን ጥቂት ሀብት እንዳያጡ ስጋት አለባቸው። ይህ ስፍራ ወትሮውንም ድህነት የሰፈነበት ነው። ሰዎች አንገብጋቢ ችግር ውስጥ ለመውደቅ እየተቃረቡ ነው። የቤት ኪራይና የምግብ ዋጋ አሻቅቧል። ሰዎች አስቸጋሪውን ጊዜ ለማለፍ እየተሻሙ ነው። ከስደተኞቹ ሁኔታ ጋር ሲነጻጸር የአካባቢው ሰዎች ኑሮ በመጠኑም ቢሆን የተሻለ ይመስላል። ሆኖም አንገብጋቢ ሁኔታ እያንዣበበ ነው። ዓለም አቀፉ ኅብረተሰብ ሊያደርግ ያልቻለውን የሱዳን መንግስት ባለው ቅርበት ምክንያት ስደተኞችን እየረዳ ይገኛል። ድጋፍ ካልተደረገለት ግን ብቻውን ድጋፉን ማከናወን ይሳነዋል። ሱዳን ድሃ ሀገር ናት። ስለሆነም ሰዎች መጨነቅ ብቻ አይደለም፣ ፈርተዋል። እንደዚህ ባለው ጊዜ የመጀመሪያ ተጎጂዎች ህጻናትና እናቶች እንደሆኑ ይነገራል። የተወሰኑ ህጻናትና ቤተሰቦችን ያነጋግርች ይመስለኛል። በዚህ ሰዓት ለነሱ አሳሳቢው ነገር ምንድን ነው? ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኝበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። መጠለያ ያገኙትም ቢሆኑ ተገቢው የመጸዳጃ አገልግሎት የላቸውም። የሚሰጣቸው ምግብ አናሳ ከመሆኑ በተጨማሪ ጣዕሙ ጥሩ ስላልሆነ ለልጆቻቸው መመገብ አልቻሉም። ልጆቻቸውን በህይወት ለማቆየት በእጅጉ ተጨንቀዋል። ከትላንት በስቲያ አንድ ቤተሰብ አግኝቼ ነበር። ጦርነቱ ከመጀመሩ በፊት ከጊዜው ቀድመው የተወለዱ ልጆች አግኝተዋል። በአካባቢው የነበረው ሆስፒታል ባልደረቦች ስለተሰደዱ ወላጆችም ከነ ልጆቻቸው ተሰደዋል ልጆቻቸውን ከማቆያ አውጥተው ነበር ወደ ስደተኞች ጣቢያ የተሰደዱት። አሁን ያሉበት ሁኔታ እናት የጡት ወተት መስጠት እንዳትችል ማድረጉ ሳያንስ የህፃናት ማገገሚያ ምግብ ለመግዛት የሚችሉበት አቅምም የላቸውም። ማገገሚያውን ለመግዛት ቢሞክሩ እንኳን ከከተማው ለማግኘት አይችሉም። አራስ ልጆቻቸውን ይዘው እጅግ አስቸጋሪ በሆነ ጎዳና ለ12 ሰዓት በአውቶብስ ተጉዘው ወደ ሌላ ካምፕ በመድረስ አሊያም ዝቅተኛ አገልግሎት ባለበትና አስፈላጊ ምግብ በሌለበት ስደተኛ ጣቢያ ውስጥ ልጆቻቸውን በማቆየትና ባለማቆየት ከባድ ውሳኔ ውስጥ ተወጥረዋል። ልጆቻቸውን በጤላ ለማቆየት አስቸጋሪ ውሳኔ ተጋርጦባቸዋል። የኢትዮጵያ መንግስት በተቋማቱ በኩል ስደተኞች ወደ ሀገራቸው ይመለሱ ዘንድ እንደሚሰራ አስታውቋል። ስደተኞችስ ወደ ሀገራቸው ለመመለስ ፍላጎቱ አላቸው ወይ ብዬም ጠይቄያለሁ። ሄዘር ትመልሳለች። በየትኛውም ስፍራ እንደሚገኙ ስደተኞች ሁሉ መመለስ አደጋ እንደሌለው ካረጋገጡ ብቻ በዚህ የሚገኙትም ወደ ሀገራቸው መመለስ ይፈልጋሉ። በአሁኑ ሰዓት ግን መመለስ የሚፈልግ ሰው የለም። ባለፉት ጥቂት ቀናት የኢንተርኔትና የስልክ አገልግሎት በመጠኑ በመከፈታቸው በርካታ ስደተኞች ቤተሰቦች ሀገር ቤት ከሚገኙ ዘመዶቻቸው ጋር ለመገናኘት ችለዋል። ዘመዶቻቸው ስደተኛ ጣቢያ ያሉትን ሰዎች ጦርነቱ እየቀነሰ ሁኔታዎች እየተረጋጉ ናቸው የሚል ወሬ ልትሰሙ ትችላላችሁ። ሆኖም ወደ ቤታችሁ አትመለሱ፣ ደህንነት የለም እንዳሏቸው ሰምቻለሁ። ስለሆነም ስደተኞች ደህንነታቸው በተረጋገጠ መንገድ ወደዚያ እንደሚሄዱ እስካልሰሙ ድረስ በቅርቡ የመመለስ ፍላጎት የላቸውም። ዛሬ ያነጋገርኳቸው የተወሰኑ ሰዎች የሚፈሩት ጦርነቱን ብቻ እንዳልሆነም ነግረውኛል። ድንገተኛና ጥፋትን ባስከተለው ጦርነት ወቅት ቤቶቻቸው ተፈትሸዋል፣ ንብረቶቻቸው ተዘርፈዋል፣ አዝመራቸውን እንኳን አልሰበሰቡም። ምን ልናደርግ ነው? የምንመለሰው? ብንመለስም እንራባለን ብለዋል። ሁልጊዜ የምሰማው ጉዳይ ባይሆንም በጣም ጥሩ ነጥብ ነው። አንዳንድ የኢትዮጵያ ባለስልጣናት በማይካድራ ጭፍጨፋ የተሳተፉ ወጣቶች ወደ ሱዳን በመሻገር በስደተኞች ጣቢያ ውስጥ ተደብቀዋል ሲሉም ይከሳሉ። ስደተኞችስ ስለዚህ ክስ ምን ይላሉ? በዚህ የሚገኙት ስደተኞች ከሞላ ጎደል ተመሳሳይና ከአንድ ቡድን የመጡ ናቸው። እናም ወጣቶቹ ከተመሳሳይ ቡድን ስለሚሆኑ ስደተኞች የእነዚህን ወጣቶች በስደተኛ ጣቢያዎች ውስጥ መሸሸጋቸው ላያሳስባቸው ይችላል። እውነቱን ለመናገር ወጣቶቹ ለስደተኞቹ ስጋት የሚሆኑ አይደሉም። እስከሚገባኝ ድረስ እነሱም ነፍሳቸውን ለማዳን እንደተሰደዱ ሰዎች ነው እየታዩ ያሉት። ጥሩ ምሳሌ ላይሆን ይችላል። ሆኖም ከዚህ በቀደመው እለት ካገኘናቸው በቅርቡ ከወለዱ ሴቶች መካከል አንዷ የትግራይ ልዩ ኃይል አባል ነበረች። ባለቤቷም የልዩ ኃይሉ አባል ነበር። በጦርነቱ ያልተሳተፈችበት ብቸኛ ምክንያት አራስ መሆኗ ነው። እኔም ላገኛት የቻልኩት ጦርነቱ ሲጀመር በመውለዷ ወደዚህ በመምጣቷ ነው። ስደተኞቹን በተመለከተ ይህ ጉዳይ እያሳሰባቸው አይመስለኝም። ለኢትዮጵያ መንግስት አሳሳቢ የሆነበት ምክንያት ግን ይታየኛል። የአሜሪካ ድምፅ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በአድማጮቼ ስም አመሰግናለሁ።